አሶሽትድ ፕሬስ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በፖሊስ መያዙን አስታወቀ። በተያያዘ ዜናም የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ የሚገኙ ጋዜጠኞች መንግስት ያሉበትን ሁኔታ እንዲያሳውቅ ያሳሰበ ሲሆን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በበኩሉ ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕረስ አባላትን ከማሰር ትቆጠብ ሲል መግለጫ አውጥቷል። የፌዴራል ፖሊስ ኮሚሽን በበኩሉ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራቱ ነው የታሰረው። እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣሳቸው ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ የሲፒጄን መግለጫ ሐሰት ነው ሲሉ በማጣጣል ኢሰመኮ ያሳሰባቸው ጉዳዮችን ቢሆኑ በአስቸኳይ ጊዜ አዋጁ የተከለከሉ ናቸው ሲሉ ለአሜሪካ ድምጽ ገልጸዋል። ናኮር መልካ ተጨማሪ ዘገባ አለው። አሶሽየትድ ፕሬስ ኤፒ በኢትዮጵያ የሚገኘው የቪዲዮ ዘጋቢው በአዲስ አበባ ውስጥ በፖሊስ መያዙን ያስታወቀው ዛሬ በድረ ገጹ ላይ ባሰራጨው ዜና ነው። አሶሺዬትድ ፕሬስ አሚር አማን ኪያሮ የተባለው በኢትዮጵያ የሚሰራው ባልደረባውና ሌሎች ሁለት ጋዜጠኞች ማለትም ቶማስ እንግዳና አዲሱ ሙልና የተባሉ የሀገር ውስጥ ጋዜጠኞች መታሰራቸውን አስፍሯል። የኢፒ ዋና አርታይ ጁሊ ፔሲ አሚር አማን በፍጥነት ይለቀቅ ሲሉ አሳስበዋል። የፌዴራል ፖሊስ ኮሚሽን በበኩሉ ጋዜጠኛው የሸኔን እንቅስቃሴ ለዓለም ሕዝብ ለማስተዋወቅ በመስራት ነው የታሰረው። እርሱና ባልደረቦቹ የአስቸኳይ ጊዜ አዋጁን በመጣስ ነው የታሰሩት ሲል አስታውቋል። የኮሚሽኑ ሚዲያና ኮሚኒኬሽን ኮሚሽን ኃላፊ አቶ ጄላን አብዲ የአትሌቲክስ ፕረስ ጋዜጠኛ የተባለው የሀገሪቱ ህግ፣ በተለይም በሽብርተኝነትን ለመከላከል የወጣው አዋጅ ላይም የተከለከለ ተግባር ነው የፈጽመው። አንደኛ ከአሸባሪ ተብሎ ከተፈረጀው ድርጅት ጋር ከአምቦ ሜዳ ቀኝ የሚባል ቦታ ማለት ነው፣ እዛ ኤሪያ ነው ይሄዱ። ይሄ ሜዳ ቀኝ ወረዳ ላይ ይሄ ሸኔ ቡድን የሚንቀሳቀስበት ማለት ነው ሄዶ በጫካ ውስጥ በድብቅ እነዚህ ሰዎች ሸኔዎችን በማግኘት አመረ ሰዎችን ኢንተርቪው በማድረግ እንዴት እየተረጠኑ እንደሆነ ዝግጅታቸውን በሙሉ ቀርጾ በዚህ በኢንተርናሽናል ሚዲያ ለዓለም ህዝብ ጨኔን ፕሮሞት ለማድረግ ለቀረጻ እነሱ በሄዱበት ወቅት ዱንታው በሰሜን በኩል እና በምዕራቡ በኩል ወደ አዲስ አበባ ተጠግተዋል ተብሎ በተወራበት ወቅት ነው ይሄ ነገር ሊቀርጹ ይሄዱበት ማለት ነው። ህዳር አስራ ስድስት ቀን ነው እነሱ ሄዱ ቀርጾ እስከ አስራ ስምንት ጨርሶ በአስራ ዘጠኝ ካሰራጩ በኋላ ነው ፖሊስ ከፍሎቹ ከቤታቸው ተክሎቹን ደግሞ ከስራ ቦታቸው የያዘው ማለት ነው። በተጨባጭ ለኤግዚቢት በፖሊስ የተያዘ ራሳቸው ያመኑበት የጥፋት ተግባር ነው የፈጸሙት እና ይሄ ደግሞ በወንጀል ህጉም አሸባሪ አንቲ ቴረሪዝም ፕሮክላሜሽን ላይም የተከለከለ ተግባር እንደሆነ ለውሳ አንቀጽ ሁለት ላይ በግልጽ የተቀመጠውን ድንጋጌ ነው እሰው ይሄን ተግባር የሰሩት ማለት ነው። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽኑ ባለፈው ሳምንት ውስጥ የታሰሩትና የሚዲያ አባላት የሆኑትን የክብሮ ወርቁ፣ የታምራት ነገራ፣ የማዛማ ማሐመድና የኢያስ ቤት ተስፋይን ጉዳይ ለማጣራት ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ገልጿል። ኢሰመኮ በማህበራዊ መገናኛ ትስስሩ ትናንት በጽሁፍ እንዳሰፈረው በተለይም ታምራት ነገራ በፖሊስ ከተያዙበት ከታህሳስ 1 ቀን 2014 ዓም ጀምሮ እንዲሁም ከጥቅምት 16 ቀን 2014 ዓም ጀምሮ በእስር የቆዩት ክብሮም ወርቁ በህዳር 9 ቀን 2014 ዓም በፍርድ ቤት የዋስትና መብት የተፈቀደላቸው መሆኑን ያትታል። ነገር ግን ከዚህ ጊዜ ጀምሮ ይህንን መግለጫ እስካወጣበት ጊዜ ድረስ የተያዙበት ቦታ ለቤተሰቦቻቸው አለመነገሩንም አብራርቷል። የታሳሪዎቹ የቤተሰብ ጥየቃ መብት ያልተከበረ ከመሆኑም በላይ ያሉበት ሁኔታ አለመታወቁ ኮሚሽኑን በከፍተኛ ሁኔታ የሚያሳስበው መሆኑንም ጨምሮ ገልጿል። መግለጫው በአስቸኳይ ጊዜ ሁኔታ ውስጥ ቢሆንም ታሳሪዎች ያሉበት ሁኔታ ሊታወቅና በቤተሰብና በህግ አማካሪ የመጎብኘት መብቶች ሊጣሱ እንደማይገቡ አስታውቋል። የሚመለከታቸው የመንግስት አካላት ሁለቱም ታሳሪዎች የሚገኙበትን ቦታ በአስቸኳይ ለቤተሰቦቻቸውና ለሕግ አማካሪያቸው እንዲያሳውቁና በቤተሰቦቻቸው የመጎብኘት መብታቸውን እንዲያረጋግጡ ኮሚሽኑ በጥብቅ ያሳስባል ሲልም ገልጿል። ኮሚሽኑ የአስቸኳይ ጊዜ አዋጁ የሰብአዊ መብቶችን መሮች ባከበረ መልኩ መተግበሩን የሚመለከታቸው አካላት በቅርብ ሊከታተሉና ሊያረጋግጡ ይገባል ሲል አክሎ ጥሪ አቅርበዋል። የፌዴራል ፖሊስ ኮሚሽን ሚዲያና ኮሚኒኬሽን ኃላፊ አቶ ጄላን አብዲ አዋጁ የማይፈቅዳቸው መብቶች አሉ ሲሉ ያስረዳሉ። አዋጁ እኮ መብቶችን ሰስፔንድ ያደርጋል። በዚህ በአስቸኳይ ጊዜ አዋጅ ሰስፔንድ የሚሆኑና የማይሆኑ መብቶች ተብለው በአዋጁ ላይ ተጠቅሰዋል። ስለዚህ ፖሊስ በዚህ ጊዜ ከዚህ አዋጅ ውጪ አይሰራም። ሆኖም ግን የሰው መብት በመጠበቅ በኩል ከምን ጊዜውም በላይ የሰው መብትን ጠብቆ የታሰሩ ሰዎችን መብታቸውን ጠብቆ ነው ለሕግ የሚሰጠው ማለት ነው። አስቸኳይ ጊዜ አዋጁን ቢነሳ እንኳን በፈጸሙት ሕግ መሰረት በሌላም ሕግ ሊጠየቁበት የሚችሉበት ሁኔታ ነው ያለውና ከአስቸኳይ ጊዜ አዋጁ ከማይፈቅደ ውጭ ወጥቶ የሚሰራው ነገር የለውም ፖሊስ። ስለዚህ በአስቸኳይ ጊዜ አዋጅ ውስጥ እያለን የማይጠየቁ መብቶች አሉ። ስለዚህ እነዚህ መብቶች ሊገደቡ ይችላሉ። ለምሳሌ አሁን ፖሊስ ያለ ፍርድ ቤት ትዕዛዝ አንድን ሰው እየተጠረጠረ በተያያዘ ዜና ሲፒጄ የተባለ ለጋዜጠኞች መብት የሚቆመው ድርጅት ኢትዮጵያ የአስቸኳይ ጊዜ አዋጁን በመጠቀም የፕሬስ አባላትን ከማሰር መቆጠብ አለባት ሲል ዛሬ መግለጫ አውጥቷል። የአስቸኳይ ጊዜ አዋጅ ባለፈው ህዳር ከታወጀ ወዲህም አስራ አራት ጋዜጠኞች በኢትዮጵያ ታስረዋል ይላል መግለጫው። አቶ ጄላ ነብዲ ይህ ሐሰተኛ ውንጀላ ነው ሲሉ ምላሽ ሰጥተዋል። ስንት ጋዜጠኛ ነው ያለው በዚህ ሀገር? መቶዎች የሚቆጠሩ በሺዎች የሚቆጠሩ ጋዜጠኞች አሉ። ዝም ብሎ አዋ ሁን ጋዜጠኛ ለማሰር ተጠቀምበት። ይህ ፕሮፓጋንዳ ነው። ፖሊስ በመጀመሪያ ልንገርህ ነው እንደዚህ አይነት ስራ አይሰራም። እንዲህ አይነት ስራ ጋዜጠኛ በመሆኑ ሰው ዝም ብሎ ተፍቶ አያስብም። የትም አርጉም አያውቅም። ወንጀል ተሰራ ፖሊስ የራሱን ልጅ አይቶ ጋዜጠኛ ነው የታሰረው ያለ አግባብ ነው የታሰረው የሚባለው ነገር ብዙ ጊዜ ይወራል። ይሄ ግን ተጠግቶ ማጥራት ይቻላል፣ መፈተሽ ይቻላል። ፖሊስ በአግባቡ የሀገሪቷን ሕግ አክብሮ እየሰራበት ባለበት ሁኔታ ሰው ዝም ብሎ ከመሬት ተነስቶ የሚያስርበት አላማም የለውም። እንደዚህ አይነት ተልእኮም ተሰጥቶትም አያቅም። ሰሞኑን የኢትዮጵያ መገናኛ ብዙኃን ማህበር በህግ ጥላ ስር እንዲውሉ የተደረጉ ጋዜጠኞች የሚገኙበት ሁኔታ በቤተሰቦቻቸው እንዲታወቅ አለመደረጉን እንደሚያወግዝ አስታውቋል። በዚህ ዙሪያ ከማህበሩ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምጽ na kurmulka kambo